so የኦሮሚያ ልማት ማህበር ኦልማ ከአርባ በላይ የአዳሪ ትምህርት ቤት ከአስራ ሁለተኛ ክፍል ተፈታኞች ከስድስት መቶ በላይ ውጤት ማምጣታቸውን ትምህርት ቤቱ አስታወቀ። የኦልማ አዳማ ቅርንጫፍ አዳሪ ትምህርት ቤት ርዕሰ መስተዳደር አበበ ዘውዴ ተማሪዎቻቸው ለውጤት እንዲበቁ ሲሰሩ መቆየታቸውን ገልጸዋል። ከስድስት መቶ በላይ ካመጡት መካከልም የአሜሪካ ድምጽ ያነጋገራቸው ወንድና ሴት ተማሪዎች ለዚህ ውጤት የበቁበትን ሚስጥር ተናግረዋል። ናኮር መልካ ተጨማሪ አለው። ተማሪ ናውል ሳሙኤል በኦሮሚያ ልማት ማህበር ኦልማ የአዳማ ዳሪ ትምህርት ቤት የአስራ ሁለተኛ ክፍል ተፈትኖ ከሰባት መቶ ውስጥ ስድስት መቶ ሀምሳ ሶስት በማምጣት በሀገር አቀፍ ደረጃ ከፍተኛ ውጤት ካመጡ ተማሪዎች መካከል ሶስተኛ መሆኑን ይናገራል። ስለ ስኬቱ ሚስጥርም እንዲህ ይላል። ከዚህ ውጤት ጀርባ ያለው ሚስጥር ምንድን ነው ካልከኝ፣ የስኬቴ ምክንያቶች ሶስት ናቸው። አንደኛው ከመምህራኖቼ ጋር ተቀራርቤ ሲሰራ ነበር። ልክ እንደ ቤተሰብ ማለት ነው። ሁለተኛው የቤተሰቤ ክትትልና ድጋፍ ሲሆን ሶስተኛው ደግሞ የዓላማ ጽናት አግዞኛል። አላማዬን ስለማቅ በኮሮና ቫይረስ ስጋት ሳልበገር ቀንና ሌሊት ሳልጠንክሬ በማንበቤ ለዚህ በቅቻለሁ ብሏል። በአዳሪ ትምህርት ቤቱ ከሴቶች ከፍተኛ የሆነውን 642 ያመጣችው ቤቴሌም ደረጀም እንዲሁ ለዚህ ውጤት እንዴት መብቃት እንደቻለች ገልጻለች። ውጤቱ በጣም ደስተኛ ነኝ። የጠበቅኩትም ውጤት ነው ማለት ይቻላል። ከስድስት መቶ በላይ ጠብቄ አምጥቻለሁ። ከስድስት መቶ በላይ የጠበቅኩትም ከስድስት መቶ በላይ ማምጣት ስለሚያስደስት ብቻ ነበረ። ለፍቻለሁ ለፍቻለሁ ብዬ አስባለሁ። ደግሞ በስርዓት አጥንቻለሁ። ያ ውጤት ይገባኛል ብዬ ነው የማስበው። ኮቪድ ቢኖር ተስፋ አልቆረጥኩም ሳጠና ነበረ በጥቂቱ ተስፋ የሚያስቆርጡ ነገሮች ነበሩ፣ ሞራል ላይ ኖር ግን በስርዓት አጥንቻለሁ። ለውጤቱ ትልቁ ነገር ብዬ ማስበው በስርዓት ማጥናቴ ነው። አስተማሪዎች በእርግጥ በጣም አግዘውኛል። ሌሎ እንደ ሌሎች ትምህርት ቤቶች አይመስለኝም። እኛ ትምህርት ቤት ሞዴልም ተፈትነናል። በበቂ ሁኔታ ተዘጋጅተናል ለፈተናው። ከዚህ በፊት የነበሩ ፈተናዎችን ሰርተናል፣ ጥያቄዎችን ሰርተናል እና ራሳችንን ገምግመናል። ጥሩ ነው ብዬ አስባለሁ። ተማሪ ኤልያስ ሻንቆም ስድስት መቶ ሀምሳ ያመጣ ሲሆን አንድ ተማሪ ጊዜውን በአግባቡ ተጠቅሞ ካነበበ የሚከብደው ነገር የለም ይላል። समाचार मराबू ተማሪዎቹ የኮቪድ-19 ተጽዕኖን በመቋቋም ለቀጣዩ የከፍተኛ ተቋም ትምህርትም ዝግጅት እያደረጉ መሆናቸውን ገልጸዋል። ስለወደፊት እቅዳቸውም እንዲሁ አክለው ተናግረዋል። የህክምና ሳይንስ ኮሌጅ ገብቼ ሐኪም ሆኜ ህዝብና ሀገሬን ማገልገል እፈልጋለሁ። ለሌሎች ተማሪዎች ያለኝ መልእክት ለኮቪድ-19 ስጋት ሳይበገሩ ራሳቸውን ከወረርሽኙ እየተከላከሉ ጊዜያቸውን በዋዛ ፈዛዛ ከሚያሳልፉ ጠንክረው እንዲያነቡና ጥሩ ውጤት እንዲያመጡ እመክራለሁ ብሏል እንደኛ አመት የሆነ ተማሪ አለ ብዬ አላስብም የኛ ባች ተማሪዎች ብዙ ተጎድተናል ኮቪድ ዘጠኝ ወር ምናምን ቤት አስቀምጦናል ኔጌቲቭ ፓርቱን ብቻ ማየት ሳይሆን በፖዘቲቭ ወይ መጠቀም ጥሩ ነው ቤት መቆየታችን በደንብ እንድናጠና ረድቶናል በእርግጥ አዎ ሴት ወንድ እኩል ነው ሁሉም ማምጣት ይችላል ስድስት አርባ ሁለት ያለው ከፍተኛ ውጤት የመጣው ስድስት ስልሳ ዘጠኝ ማምጣት ይችላል የትኛውም ሰው ሴትም ይሁን ወንድ ዋናው ትልቁ ነገር የምንረዳ ነገር ትልቅ ፍላጎት አለን የሚለው ነው። ሲቀጥል ፍላጎቱ ካለን እሱን ለማሟላት ምን ማድረግ አለብን የሚለው ነገር ነው ትልቁ ጥያቄ። ከኛ የሚጠበቀውን ነገር ከተወጣን ፈቃሪ ምረቶች ያን ውጤት እናስመዘግባለን የሚል ተስፋ ነው ያለኝ። ሜሲን ነው የምመርጠው። የትኛውም ዩኒቨርሲቲ ብገባም ትረሽ መናለሴ ሜሲን እንደምገባ ተስፋ አደርጋለሁ። የኦልማ አዳማ ቅርንጫፍ አዳሪ ትምህርት ቤት ርዕሰ መምህር አበበ ዘውዴ ተማሪዎቻቸው ለውጤት እንዲበቁ ሲሰሩ መቆየታቸውንና ባስመዘገቡት ውጤትም መደሰታቸውን ገልጸዋል። በዚህ አመት ሰባ ሶስት ወንድና ሀምሳ ሁለት ሴት ተማሪዎችን ይዘን ነው ለአስራ ሁለተኛ ክፍል ፈተና ስናዘጋጃቸው የነበረው እንደ ትምህርት ቤታችን ከስድስት መቶ በላይ ያመጡ ተማሪዎች አርባ ስድስት ናቸው። ከአምስት መቶ እስከ አምስት መቶ ዘጠና ዘጠኝ ያመጡት ደግሞ ሰባ አምስት ተማሪዎች ሲሆኑ አራት ተማሪዎች ውጤታቸው በአራት መቶ ውስጥ የሚገኝ ተማሪዎች ናቸው። የትምህርት ቤታችንን ውጤት ለማሻሻል ተግተን ስንሰራ ነበር። በእነዚህ ተማሪዎች ላይ ትልቅ ስራ ሰርተናል። ተጨማሪ የትምህርት ክፍለ ጊዜ መድበን ስናስተምራቸው ነበር። የኮቪድ-19 ወረርሽኝ በኢትዮጵያ ተገኘ በተባለበት ጊዜ ተማሪዎቹ በወረርሽኙ ምክንያት ወደ ቤተሰቦቻቸው ሲሄዱ በቴሌግራም አማካኝነት ለተማሪዎቹ የሚሆኑትን የትምህርት ግብዓቶች ስንልክላቸው ነበር። መምህራን፣ የትምህርት ቤቱ ማህበረሰብ እና የኦሮሚያ ልማት ማህበር አመራሮች ባደረጉት ድጋፍ ነው ይህ ውጤት ሊገኝ የቻለው ብዬ አስባለሁ ብለዋል። የትምህርት ቤታቸውን ስኬትና ልምድ ለሌሎች ትምህርት ቤቶች በማካፈል ላይ እንደሚገኙም ጨምረው ገልጸዋል። ርዕሰ መምህሩ ከአንድ እስከ ስምንተኛ ክፍል ያሉ ተማሪዎች በተለይም ደግሞ የሰባተኛና ስምንተኛ ክፍል ተማሪዎች በትምህርት ቤታችን በሚያደርጉት ጉብኝት ልምድ ቀስመው ይሄዳሉ። ተስፋ አድርገው ይሄዱና አቅደው ይሰራሉ። በዚህ ምክንያት የስምንተኛ ክፍል ውጤት እንደተሻሻለ ይነገራል። ሌሎች ክልሎች ለአብነትም የአማራ ክልል፣ የአዲስ አበባ ከተማ አስተዳደርና የደቡብ ክልል መጥተው ልምድ እየወሰዱ ይገኛሉ። ብዙ ልምድ አካፍለናል። የአገር አቀፍ ትምህርት ምዘና እና ፈተናዎች ኤጀንሲ እንደ አገሪቱ በዚህ ዓመት ከፍተኛ ውጤት እንደተመዘገበ የአስራ ሁለተኛ ክፍል ውጤት ባለፈው ሳምንት ይፋ ሲደረግ አሳውቋል። በዚህ ዙሪያ ከትምህርት ሚኒስቴር የስራ ኃላፊዎች ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት አልተሳካም። በዚህ ዓመት ፈተናውን ከወሰዱ አጠቃላይ ተፈታኞች ውስጥ 55 ነጥብ 7 በመቶዎቹ ከ350 በላይ ማምጣታቸውን ኤጀንሲው አስታውቋል። የፈተናው ውጤት ካለፈው ዓመት ጋር ሲነጻጸር የተሻለ መሆኑ የተገለጸ ሲሆን በዚህም ከ600 በላይ ያመጡ ተማሪዎች 702 መሆናቸው ተገልጿል። የዓመቱ ከፍተኛ ውጤትም 669 ሆኖ መመዝገቡንም ኤጀንሲው አመልክቷል። ለአሜሪካ ድምጽ ናኮር መልካ ካምቦ